በትግራይ ክልል በተካሄደው ጦርነት ወቅት በሺዎች የሚቆጠሩ ተሽከርካሪዎቻቸው የተወሰዱባቸው መሆኑን ባለ ንብረቶች ተናገሩ። ሙልጌታ አጽበሀ ዝርዝሩን ይዟል። በትግራይ ክልል ጊዜያዊ አስተዳደር የኮንስትራክሽን መንገድና ትራንስፖርት ቢሮ የትራንስፖርት ዘርፍ ኃላፊ ዶክተር አሰፋ በቀለ እንደገለጹት በትግራይ ክልል በጦርነት ምክንያት እስካሁን በሺዎች የሚቆጠሩ መኪኖች ከባለ ንብረቶች እንደተወሰደና እንደተቃጠሉ መረጃ አለን ብለዋል። ይህ ሁኔታ እስራኤል መቀጠሉ ገልጸዋል። ዶክተር አሰፋም ወደ ቢሮዋቸው በመምጣት ንብረታቸው የተወሰደባቸው ከአንድ ሺህ አምስት መቶ በላይ ሰዎች ማመልከቻ እንዳስገቡም ገልጠዋል። ማመልከቻ ያስገቡት ወደ መቀለ መምጣት የቻሉ ብቻ እንጂ ጉዳቱ ከዛ በላይ ነው ሲሉ ተናግረዋል። የግል፣ የመንግስት በተጨማሪ የተቋማት መኪኖች የኮንስትራክሽን ተሽከርካሪዎችም እንደተወሰዱ ገልጸዋል። እነዚህ መኪኖች በኢትዮጵያ የመከላከያ ኃይል የኤርትራ ኃይልና ግለሰቦች እጅ እንዳሉ፣ እንዲሁም በሌሎች የኢትዮጵያ ክልሎች እንዳሉ መረጃ ደርሶናል ብለዋል። ህብረተሰቡ በትግራይ ውስጥ የሚኖሩ የተለያዩ አካላት፣ መንግስታዊ መንግስታዊ ያልሆኑ አካላት ንብረታቸው፣ ተሽከርካሪዎቻቸው፣ የኮንስትራክሽን ማሽነሪዎቻቸው በተለያዩ ኃይላት መወሰዳቸው እና መጥፋታቸው፣ መቃጠላቸው ሪፖርት ስላደረጉ እነዚህ አካላት ምናልባትም በግልጽ ቋንቋ ለመንገር ያክል አሁን የሀገር መከላከያ ሰራዊት በድያውነት የሚጠቀምባቸው ተሽከርካሪዎች አሉ እጅ ውስጥ የሚገኙ አንዳንዱ ደግሞ በተለያዩ አጋጣሚ በተለያዩ የስልቅ አካላት ወይም በሌብነት የተሰማሩ አካላት ወደ ተለያየ ቦታ የተወሰዱ አሉ። ስራ ሀይላትም እጅ የሚገኙ ተሽከርካሪዎች እንዳሉና ወደ አስመራም እንደተወሰዱ ሪፖርት ደርሶናል። ወደ ተለያዩ የአገሪቷ ክልሎችም እየተወሰዱ አሉ። በተለይ ወልዲያ፣ ደሴ፣ ጎንደር፣ ባህር ዳር፣ አዲስ አበባ ግን ያለ የተሽከርካሪዎች ሽያጭ ህገወጥ ተሽከርካሪዎች የሚሸጡበት የሚቀያየሩበት ሁኔታ እንዳለ የተወሰዱ መኪኖች ለማስመለስ በክልሉ ጊዜያዊ አስተዳደር ግብረ ኃይል መቋቋሙ የተናገሩት ዶክተር አሰፋ ይህ ግብረ ኃይል የኢትዮጵያ መከላከያ ሠራዊትና ንብረት የጠፋባቸው ባለንብረቶች፣ ሌሎች የሚመለከታቸው አካላትም ያካተተ ነው ሲሉ ተናግሯል። ይህ ግብረ ኃይል የተወሰደ ንብረት ወደ ባለቤቱ ለመመለስ የደረሰ ኪሳራም ለመመዝገብ ይሰራል ሲሉ ተናግሯል። እስካሁን ከኢትዮጵያ መከላከያ ሠራዊት ጋር ያሉ የግለሰብ መኪኖች ለመመለስ ተጠይቀው ፈቃደኛ ናቸው ብለው። ሆኖም ግን የመንግስት ንብረት ግን ማርከናቸዋል በማለት ፈቃደኛ አይደሉም። ሆኖም በቀጣይ ፖለቲካዊ መፍትሄ ያስፈልገዋል ብለዋል። የኤርትራ ኃይሎች የተወሰዱ ተሽከርካሪዎችም እንዲመለሱ ለፌዴራል መንግስት ጥያቄ ያቅርበናል በማለት ተናግረዋል። ንብረት ከተወሰደባቸው አንዱ አቶ ሰለሞን አብርሃ የተባሉ የግብረ ኃይሉ አባል ሆነው መስራት ጀምረዋል። ተሽከርካሪዎቹ የህዝብ በመሆናቸው ሊመለሱ የካሳ ጉዳይም በመንግስት ሊሰራ ይገባል በማለት ተናግረዋል። ህብረተሰቡ ይሁን ማንም የጸጥታ አካል ተባብሮ የተሰረቁትና የተመዘበሩት መኪኖች፣ ተሽከርካሪዎች እና የኮንስትራክሽን እቃዎች የኮንስትራክሽን ማሽኖች ባለመግዛት እንዲተባበረን ነው ዛትበት ሆኖ በስርቆት ላይ ካሉ አጠቃባ ወዳለበት ፀሐይ በማጋለጥ ዳታ በሚያዝ ፎቶግራፍ በሚያዝ በመተባበር እንዲሆን፣ በአብዛኛውም ይሄ ነገር ትክክል ስላልሆነ የህብረተሰብ አገልጋዮች ስለሆኑ እነዚህ ህብረት ከሚገለገልባቸው መኪኖችና ኮንትራክሽን ማሽናሪዎች ላደከመበት አካል ወዝ ላላፈከፈበት አካል ላደጋበት አካል መዋሉ በዚህ በአንደኛው ክፍለ ዘመን በጣም አጫያፊ ስለሆነ በሃይማኖት ብቻ ሳይሆን በሞራላችንም ያልተለመደ ነገር ስለሆነ አት ሊስት እነዚህ ነገሮች ባለበት እንዲመለሱ ነው። የኢንሹራንስ ኩባንያዎችን በተቻለ መጠን ከመንግስት አስታጫ እንፈልጋለን የሚል ምንትል ስላላቸው ኢንሹራንስ የገብሱም በኢንሹራንስ ሀሳ የሚከሰላቸው ና ሀገሮች እና ሀገሮች ያሉ ኢንተርናሽናል ኮሚኒቲ ሁሉም ተባብሮ ለህብረተሰቡ አትሊስት ከኑሮ ጋ ከህልውናው ጋር የተያያዙ ነገሮች ስለሆኑ በዚህ በኩል የራሱ የሞራል ግዴታ እና ላፍነት እንዲወጣ እስካሁን ዘጠና ሁለት ተሽከርካሪዎች መመለስ መቻሉ ተገልጿል። የአሜሪካ ድምፅ ሙልጊታ ሱብሀ መቀለም